የፕሮግራሙ አዛግጅና አንተ ለምትስቃለህ አሉላ እዚህ ነው ለማለት ፈልግ። በሳቅ እንኳ አደረሰ መጀመሪያ ታንክስ ጊቪንግ። የስቱዲዮ እንግዳችን ምን አለህ ዛሬ? እጅ ከምን ዛሬ ለእንተም ብዙ የሚርቅ አይመስለኝም ርዕሱ። ሰለሞንም በቅርበት የመከታተል ወይ የመስማት እድሉ እንዳለ አስባለሁ። አንድ ቲያትር ከተማችን ገብቷል፣ እያነጋገረ ነው። የመጀመሪያውን ክፍል ባለፈው ሳምንት ፈንጠቅ አድርገናል። በቂ ሰዓት አልተገኘለትም። እያዩ ፈንገስ በአዲስ አበባ የነገሰ ይመስለኛል ገዘፍ ብሎ የሚሰማ እዚህ ዩናይት ስቴትስን መጥቶ ያን የመሰለ ሙቅ ያለ አቀባበል ገጥሞታል። ፌስታሌን ይላል። ይሄኛው ታዲያ የአንድ የጠፋ ፌስታል ውስጡ ምን እንደያዘ ያዩ ሰዎች ብቻ የሚያውቁት ለባሉም የሚስማማ ይመስለኛል። ያንን ቲያትር ተመልክተው የመድረክ ሰዎች ናቸው። ሁለት እንግዶቻችን በፕሮግራሞቻችን በተለያዩ ጊዜያት መላልሰው የሚመጡ ፈታ ፈታ አድርገው እንዲያዩት ምን እንዲያሳዩን የተደረገ ውይይት ነው። ሁለተኛውን ክፍል ነው ይዤ የመጣሁት። ፌስቲቫል ውስጥ መቼም ተርኪ አይኖርም፣ ተርኪ ጋር ከመድረሱ በፊት ነው። ባይሆን ታዲያ ደራሲውና ተዋናዩ ወደኋላ ኋላ ላይ ስናገኛቸው የዩናይት ስቴትስ ቆይታቸው ተርኪን የመሳሰሉ እንግዳ ነገሮች ይሆናል። እንግዶችን ላስተዋወቅና ወደ ውይይቱ እናምራ። መልካም የራዲዮ መጽሔትም የሌሎች ፕሮግራሞቻችን ቤተኞቻችን የሆኑ ናቸው ብያለው። የመድረክ ተዋናዮቹ አለም ፀሐይ ወዳጁና ተመስገን አፈወርቅ ናቸው። ለተመስገን ባነሳሁለት የመጨረሻ ጥያቄ ነው ውይይታችን የምንጀምረው ጀምረው፣ በዛም ንግባ። የአንድ ሰው ቲያትርን ታሪካዊ ሁኔታም ታሪካዊ አመጣጡን በዚህ በዩናይት ስቴትስም ሆነ ሌሎች አካባቢዎች ያለውን ጨምረሽ ነው ከኢትዮጵያ ተሞክሮች ጋር ያዛመድሽልን አለም ተመስገን። ሶስት ነጥቦችን አለም ካነሳቻቸው ጋር አያይዘህ እንድትመለከት እናድርግ። ተዋናዩ አለ ግሩም ዘነበ ይህንን ሁለት ሰዓት ከሀያ ደቂቃዎች ተመልካቹ ሙሉ እስረኛው ሆኖ በአዳራሽ ውስጥ እንዲቆይ የማድረግ አቅሙን ያሳየበት። ደራሲው በሀሳብም ጥልቀት በኩምክና ለዛውም፣ ቃለተውኔቱ በተጻፈበት መንፈስ ግሩም ስራውን እናያለን። የቅንብር ስራም በመድረክ ላይ ከሙዚቃው ጋር ተዋህዶ የተሰሩትን ለዚሁ ተብሎ የተደረሰውን ሙዚቃ ጨምረን አይተናል። እስኪ በተናጥል ሶስቱን ተመልከታቸው። ስለ ተዋናዩ ንገረን። ስለ ደራሲውም ሆነ አጠቃላይ ቅንብሩን በመድረክ የቀረበበትን መንፈስ ጨምረ ጥሩ አንዱም እኔ በጣም ያስደነቀኝ ነገር ይሄንን መሪውን ገጸ ባህሪ የተጫወተው ግሩም ገጸ ባህሪውን ከብቃት በላይ ነው የተጫወተው። በእኔ እይታ በጣም በጥሩ በሆነ ሁኔታ ነው የተጫወተው፣ እና እንደ አክተር በሚያስቀና መልኩ ነው የተጫወተው። እና በዛ ላመሰግነው ወዳለኝ፣ ደራሲው በረከት ነገሮችን እንዴት በጥልቅ እያየ በሚያዋዛ በቀልድ መልኩ ግን ብዙ ነገሮችን ማህበራዊ፣ ፖለቲካዊ ሁኔታዎችን የሚተቹ ነገሮችን በጥልቀት መጻፉ ራሱ በጣም የሚያስገርም ሆኖ አግኝቼዋለሁ። ዓለም ወዳነሳችሁም ነጥብ ስመለስ እንዳለችው በኢትዮጵያ አንዳንድ ሞኖሎግ የሚባሉት የአጨዋወት አይነቶች ወይም በአንድ ሰው የሚደረጉ አጫጭር ነገሮች የተለመዱ እንደነበሩ ይታወቃል። እዚህ አሜሪካ የአንድ ሰው ተውኔት ወይም ሶሎ ፐርፎርማንስ ይሉታል፣ የተለመደ ነው እንደ ኦል ዘ ሮንግ ሲዘን፣ ቢዮንድ ግሎሪ አሜሪካን ፌስታ የተሰኙ የአንድ ሰው ተውኔቶች በኒውዮርክ ብሮድዌይ፣ ብዙዎቹ ከበጀት ከምናምን የተነሱ ናቸው። ለምሳሌ አራት ሰው የሚያሳትፍ አራት አክተር የሚያሳተፍ ተውኔት እስከ ሶስት መቶ ሺህ ዶላር ይሰጃል። ስለዚህ አንዳንዶቹ አትራፊዎችም ስላልሆኑ ወደዚህ ውስጥ የመግባት አዝማሚያ እንደታየባቸው አንዳንድ የጥናት ጽሁፎች አይቻለኝ የሶሎ ፐርፎርማንስ ከሞኖሎግና ከስታንዳፕ ኮሜዲ ዘውግ ጋር ዝምድና እንዳለው ይጠቁማል። እያዩ ፈንገስ ከውጭ ምን ይለየዋል? አንደኛ በኢትዮጵያ ውስጥ ዓለም እንዳለችው የመጀመሪያው ፈር ቀዳጅ ሆኖ እናገኘዋለን። የውጩ እንዲያም እስካሁን ያየሁት ረጅሙ ሶሎ ፐርፎርማንስ ያየሁት ዘጠና ደቂቃ ነው። እያዩ ፈንገስ እንዳየኸው ሁለት ኦልሞስት ተኩል ድረስ የሚሄድ ነው። የሶሎ ፐርፎርማንስ የሚያደርጉት ብዙውን እንዳየሁት ተመልካች አንዳንዱ ተመልካቹን የሚያሳትፋል። ከተመልካች ተዋናዩ ጋር መጥቶ የሚሳተፍበት የተውኔት አይነት ነው። አንዳንዱ እንዲያውም ላይክ አንዱ አክተር አስራ አራት ገጸ ባህሪ ይጫወታል። አንዱ ያየሁት ልብስ እዛው እንዲያውም በመስኪያ ተዘጋጅቶላታል። እሱን እያወለቀች እየቀየረች እያደረገች ልብሷንም እንትንም እየቀያየሩ ልክ ኦልሞስት የቲያትር ንባብ እንደማድረግ ነው። ወረቀት ይዘው ምናምን ነው እና ይሄኛው ለየት ብሎ ነው ያገኘሁት። እያዩ ፈንገትን ማለት ነው። ሌላው ዓለም ቅድም እንደጠቀሰችው እነኚህ ከመድረኩ ውጪ የምንሰማቸው ገጸ ባህሪያት፣ ልክ እንደ አለቃ ቆፍጣናው ፔያዝ የህያብናት እንደዚህ የመሳሰሉትን ግሩም ወይም ካራክተሩ ልክ መድረክ ላይ እንዳሉ ሆነው እንዲሰማን እንድናያቸው ነው ያደረገን፣ ሲተርካቸው፣ ሲያዋራቸው እና ይህ እንዲያውም ልክ የአብዬ መንግስቱ ያላቻ ጋብቻ የነበረውን ነገር ያስታውሰናል። መሪ ገጸ ባህሪዋ ቢቢታ አንድም ደቂቃ ወደ መድረኩ ላይ አትወጣም፣ ግን ሙሉ ቲያትሩ ስለ እሷ ነው። እንዲያውም እየተደጋገመ የሚወራው እንዲያውም ሲነገር ምሰማ አፈወርቅ ተክሌ ቲያትሩ ካለቀ በኋላ እንደው ምን አለበት እንደው ቢቢታ አንድ አፍታ ቆጫ መሻቀሚ ስለብታ ከግራው ክንፍ ወደ ቀኝ ሽው ብላ ብታል የሚል አስተያየት ላይ አብየ መንግስቱ እንደሰጡና አብየ መንግስቱም፣ አይ እሱን እዛው ብሮሹ ላይ ሽው አርገዛው ብለው እንደመለስላቸው እና እንዲህ ከመድረክ ጀርባ ያሉ ግን ገነው የሚወራላቸው ገጸ ባህርያት ያሉ አሁን ያሉ ያየኋቸው ነው ይመስለኝ ስለ እውነት ና ይሄ ራሱ አንድ የአክቲንግም የጽሁፍም ችሎታ ነው፣ እና እጅግ በጣም የሚያስደስቅ ነበር። ተመስገን፣ መድረክ ላይ ያልመጡትን ወይም ደግሞ ተመልካች ቅርብ ያደረጋቸውን ግሩም የሚያነጋግራቸውን ገጸ ባህርያት በአብይ መንግስቱ ስራዎች ውስጥ ያቺ ገጸ ባህሪ እስክትናፈቅ ሄደበት ጋር አዛምዳሃል። ጎልቶ የወጡ ገጸ ባህርያት አሉ። እስከ መጨረሻው ፍጻሜው ድረስ የሚወስድን አለ። ድምዳሜው ያን መረር ያለ የህይወት ጉዞ አንድ የቀለም ትምህርት የቀሰመ የህይወትም ምልከታው ሻል ያለ ሰው በፈተና ውስጥ በጣም አዳጋች በሆነ መንገድ ይለፍ እንጂ በፍጻሜው ተስፋ በሚፈነጥቅ መልኩ ነው የሚቋጨው። ተስፋ እንዳስቆረጠ አይደለም። የክብደቱን ያህል በዛው ለማወስቱቶ አይሄድም። መዝጊያው ላይ ያን ተስፋ የሚፈነጥቅ ነገር እናያለን። እስኪ ቅድም ያነሳችሁትን በዚህ አገር ያለ ተመልካች ለዚህ አቀራረብ መገዛት ምንድን ነው ምክንያቱ ትላላችሁ? በተለያዩ ግዛቶች ውስጥ ተንቀሳቀሳችሁ ቲያትር የማሳየት ፣ አንዳንዴም በተመልካቹ የመቀለድ ድረስ የምትሄዱባቸውን ወጎች በሬዲዮ ፕሮግራሞቻችንም አቅርበናል። ከህይወቱ ሩቅ የሆኑ ሰዎች እንዴት ሊገዙ፣ እንዴት ሊደመሙ፣ እንዴት ሊስቁ ሊያለቅሱ ቻሉ? እንዴት የሁሉም አደረገው ይህንን ታሪክ? የዕለት ተዕለት ህይወቶቹ በእርግጥ እንግዳ ናቸው። ሩቅ ላለው ሰው የሚኖረው ህይወት አይደለም። ምንድን ነው ሚስጥሩ ትላላችሁ? አለም ጀምሪለን። እንግዲህ ምንድን ነው ቀደም ሲል ሁላችንም በአብዛኛው ነጥብ ለመናገር እንደሞከር ነው መነሻ ጽሑፉ ራሱ ለማንም ህይወት ቅርብ እንዲሆን ተደርጎ የተጻፈ ድርሰት ነው። ድርሰቱ በረከት ድንቅ አድርጎ ነው የጻፈው። ሁለተኛ ይህንን ነገር እዛ ኢትዮጵያ ውስጥ ያለው ሰው ራሱ ኑሮው ነው። ውጭ ያለው ሰው ደግሞ በስልክም ይሁን በቤተሰብ የሚደርሱት ነገሮች አሉ አንድ ሰው ቤት ሊሰራ ቢያስብ፣ ቤት ሊከራይ ቢያስብ፣ ቢሮ ቢሄድ የሚገጥመው ወላጆች ወይም ጓደኞች እህቶች ከሚጠይቁት ጥያቄ ያልተሟላላቸው ነገሮች ምንድን ናቸው፣ ችግሮቹ ምንድን ናቸው የሚለውን በዚህ በቢሮክራሲውም ይሁን በሌላ መልኩ ያለውን ነገር የሚሰማቸው እውነቶች ናቸው። ቅርብ ነው። ምንም ያልክ ከሀገር ቢወጣ ብዙ አብዛኛው ኢትዮጵያዊ እዛው ነው የሚኖረው፣ እዚህም ቢኖር ማለት ነው። እነዚህም ነገሮች የማወቅ ነው፣ የሰውን ነፍስ እውነታ የማቅረብ ነው፣ የማወቅ ሁለተኛው እነዛ ቃላቶች በተዋንያኑ ደግሞ ሲተላለፉ፣ በረከት ጽፎ ሌላ ሰው ቢሆን የሰራው ሊወድቁ ይችሉ ነበር፣ ላይገቡ ይችሉ ነበር፣ ሊጣሉ ይችሉ ነበር መድረኩ ላይ። ነገር ግን ግሩም ደግሞ ምንድን ነው የሚያደርገው? እኛ የአቶ ቆፍጣናው ውይ ምን አሉ አሁን ምን ሊሉ ይሆን ብለን እንድንጠብቅ ያረሰርሰዋል፣ ቦታውን ያዘጋጀዋል። እና ምን መሰላችሁ አቶ ቆፍጣናው ከዛ ብለው ሲዘጋጅ ውስጣችን ገብቶ ነው የሚያስቀን ማለት ነው። ሲለቀው አጨዋወቱ ማለት ነው። አንዳንዱ ተመልካች ምናልባትም እያዩ ፈንገስ እብድ ነው ብሎ ሊያስፈልጎ ነበረ። ሲጀምር እብድ ደግሞ እነዚህን ሁሉ እውነታዎች ቋጥሮ ሊጓዝ አይችልም፣ ያስታውቃል። የሕይወት ታሪኩ ደግሞ በዛ ሰንሰለት ውስጥ ለምን ሆነ መንገድ ላይ ለምን ወደቀ እንዲህ አይነት ሰው ለምን ወጣው የሚለውን ሲጀምር አሁን ዘውዴ ትሞት የሚለውን መሀል በኢትዮጵያ የተለመደው በእናትና በአባት መማል ነው ለውዴትም ሙት እናቱ ናት ብለን ነው እስከ መጨረሻው አብረ ነው የምንሄደው። ወደ መጨረሻው ሲል ላይ ሚስቱ አድርጎ ነው የሚያመጣት። አንድ በፍቅር የማምለክ አዲስ ባህል ነው ያመጣው። በረከት ህዛ ላይ በሚስት መማልን ነው ያየ ነው። መጨረሻ ላይ ያ ክር ከፌስታሉ ጋር ሄደው የልጁ ያቺ ትንሽ ካልሲ ሆና የታየችን ቁም ነገር የልጁን ፍቅር፣ የልጁን ኃይል፣ የልጁን ማን ነው? ለልጁ ትንሽ አሻንጉሊትና እቃ ያን ያህል ስሜት ይዞት የማይጓዝ እንዳልኩት እናት ናት ብለን ስንጠብቅ ስንጠብቅ ስንጠብቅ ልዬ ኮ የሞተችው ሲለን አብረን ነው በቃ የምናለቅሰው አዳራሹን ሙሉ ያቺ የሚወዳት ሚስቱ ታሪክ መሆኑን ሲያመጣው አካሄዱ ትራጀዲ ሲመጣ እንዴት እንደሚይዝና ካላት ፍቅር እስከሚምልባት የደረሰ የእናትነት ቦታ የሰጣት ማን ነው ለዛች ሚስ ያቺ ሰው ከህይወቱ ስትወጣ ምን አዲስ ታሪክ ይሆንበታል እዚህ አዳራሽ ውስጥ ላለ ሰው ይህን ህይወት ማያልፍ ያላለፈው ሊያውቀው የሚርቀው የለም ማለት ነው እነዚህ ነገሮች ናቸው የሰዎቹ አዳራሽ ውስጥ ያሉት እውነታዎች እንደነጋሽ ነጋሽ ቆፍጣናው አይነት ጎረቤት ሲቆጡ ሲተቹ ያ እውነት ሊርቀው የሚችል ሰው የለም ኢትዮጵያ ውስጥ አድጎ ኢትዮጵያ ውስጥ ኖሮ የነበረ እና እየደራሲው እነዛን ባህርያት አገነባቡና አመጣቱ የተዋንያኑ እነዛ ጠብ እንዳይሉ አድርጎ እኛ ላይ የሚጥላቸው ነገሮች ጉልበቱ እነዚህ ናቸው። ቅርብ ያደረጉን ብዬ ነው ማስበው። ገጸ ባህሪ ፍተሻው ወጉ ቀጥሏል። በሚቀጥለው ፕሮግራማችን እንመልሳቸዋለን። እንግዶች ለጊዜያቸው አመሰግናለሁ። ተርፏል። ለመሆኑ ለራዲዮ መጽሄት የሚሆን አዲሱ ተርፎናል። ጥሩ